የኢትዮጵያን ድንበር ጥሰው ገብተው ከብት ዘረፉ የተባሉ አርባ አራት የደቡብ ሱዳን አርብቶ አደሮችን ባለፈው አርብ ታህሳስ ሶስት ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ማሰሩን የፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ አቶ ጀላን አብዲም ለአሜሪካ ድምጽ አስታውቀዋል። ባለፈው ሳምንት ውስጥ ነው ይህንን ተግባር የፈጸሙት። ወደ አርባ አራት ይሆናሉ እና ወዲያውኑ ኢትዮጵያ ፌዴራል ፖሊስ ተቆጣጥሮ ከብቶቹንም እንዲያስመልሱ ያደረገበት ስድቃቸውንም ያስፈታበት ሁኔታ ነው። አንዳንድ ጊዜ የሚፈጠረው ነገር ምንድን ነው? እዛ አካባቢ ሰዎቹ የሚጠቀሙት ሲስተም አለ። ከኛ ፖሊስ መረጃ እንደደረሰኝ ምንድን ነው የወሰዱትን ላሞች ዝም ብሎ ወይም ከብቶች ሁኔታቸው እንዳይታወቅ፣ ሰውየው ለምሳሌ ባለንብረቱ እንዳያውቅ ቀንድ ምናምን የመቁረጥ የማስተካከል ስራ ሁሉ እንደሚሰሩ ነው። እንዳይታወቅ ያደርጋሉ ቀንዳቸውን እየቆረጡ ማለት። ድርጊቱ የተፈጸመው በኢትዮጵያ ውስጥ በመሆኑ ጉዳዩ በፌዴራል መንግስት የታየ ነው ያሉት አቶ ጄላን ተጠርጣሪዎች ተይዘው ከነበረበት ከሱርማ ወረዳም ወደ ደቡብ ምዕራብ ኢትዮጵያ ክልል ማዕከል ማረሚያም መዛወራቸውን አመልክቷል። ያው ሱርማ ነበሩ ቀለብ ምናምን ስለሚያስፈልግ ለሰዎቹ ወደ ክልሉ ተረክቦ ሰዎቹ ወንጀል ተግባር ቢፈጽሙም የሰው ሕይወት ስለሆነ ጉዳት እንዳይደርስባቸው ምግብ እንዲያገኙ ከራሱ ላይሽን ቀንሶ ሰራዊቱ እየቀለባቸው የነበረው አሁን ግን ክልል ተቀብሎ ክልሉ ይህንን ድጋፍ እንደሚያደርግ የተገለጸ የድንበር ተሻጋሪ ወንጀል ስለሆነ ኢትዮጵያና በደቡብ ሱዳን መካከል ያለ ክ ስለሆነ ጅቡታዊን ኢንቮልቭ ሊያደርግ ይችላል። ዋናው ነገር ግን ኢትዮጵያ ፌደራል ፖሊስ ክቡር ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልና ማኔጅመንታቸው ጉዳይ ጋር ሆኖ በሚወስኑት ሁኔታ ነው የታየ ጉዳያቸው ድንበር ጥሰው ገቡ በተባሉ ግለሰቦች ተዘርፈው ነበሩ ያሏቸውም ከሁለት መቶ በላይ ከብቶችንም ፖሊስ ማስመለሱና ለባለቤቶቻቸው ማስረከቡን ገልጿል። ወደ ሁለት መቶ አካባቢ የሚሆኑ ናቸው። ሁለት መቶውም ሰርት ተመልሷል። ተጠርጣሪዎችን የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልልና የአካባቢ ፖሊስ በመቀናጀት በቁጥጥር ስር ማዋላቸውን የተናገሩት ኃላፊው ድርጊቱን ፈጸሙ የተባሉት ተጠርጣሪዎች ጠበቃ ይቀጠርላቸው አይቀጠርላቸውም አዲስ አበባ ከሚገኘው ኤምባሲያቸው ለማወቅና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ህጋዊ ሂደቱን በተመለከተ ጠየቅናቸው። የፌዴራል ፖሊስ የሚዲያና ኮሚኒኬሽን ኃላፊ አቶ ጀላን አብዲም ከፌዴራል ፖሊስ ኮሚሽንና ከውጭ ጉዳይ ሚኒስትር የተውጣጡም የከፍተኛ ባለስልጣናት ኮሚቴም ተቋቁሟ ነው ያሉትም። ግብረ ኃይሉ ተቋቁሞ በዛ በኮሚሽን ክቡር ኮሚሽነር ጀላን የሚመራ ግብረ ኃይሉ ተቋቁሞ በዛ የሚሰራ የሆነ ነው ግዲ። የሁለት ሀገሮች ጉዳይ ስለሆነ ቅድም እንዳልኩ የውጭ ጉዳይ ኢንቮልቭ ያደርጋል። እንግዲህ በምን ሁኔታ እንደሚታይ ወደፊት የምናየ፣ ግብረ ኃይሉም የተቋቋመው ለዚሁ አገሪቱ ከደቡብ ሱዳን ጋር በምትዋሰንባቸው በደቡብ ምዕራብ ኢትዮጵያ ክልልና በጋምቤላ ክልሎች ተመሳሳይ ወንጀሎች እንደሚፈጸሙም ገልጿል። እዛ አካባቢ እንደዚህ አይነት ከዚህ በፊትም ሀብቶች እንደዚህ ሄደው የመስረቅ የመዝረፍ ነገር ልክ ከዚህ በፊት ምን በጋምቤላ አካባቢ የሚታይ የነበረው አይነት ነው። እዛ ልጆች ህጻናትን ጭምር ነው የሚገፉትና እዚህ ደግሞ እንደዛ አይነት ተግባር እንደሚፈጸሙ ነው መረጃ ያለው። የደቡብ ምዕራብ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አንድ አሸናፊም ከተጠርጣሪዎቹ ጋራ ሀያ አንድ የተለያዩ የጦር መሳሪያዎች መያዛቸውን መግለጻቸውን የክልሉ መንግስት የኮሚኒኬሽን ጉዳዮች ቢሮ አስታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዎስ ሐዋሳም